ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ከሆሊውድ እስከ ቦሊውድ ተሰርተው ለታዳሚዎች እነሆኝ የተባሉ የፊልም ውጤቶች ባህላዊ ግንዛቤን በማስጨበጥ የቱሪዝም መስህብን በመፍጠርና የተለያዩ የአናኗር ዘይቤዎችን ግንዛቤ በማስጨበጥ ረገድ ድንበር ተሻጋሪ ተጽዕኖዎችን ማሳደራቸው እውነት ነው። በመልእክታቸው ጥንካሬ በስለትና ጥራት ለአፍለኝነት የበቁ ግዘፍ ነስተው ከብሔራዊ መድረክ ለዓለም አቀፍ የፊልም ፌስቲቫል ታዳሚዎች በኮታ ሳይሆን በብቃት ላይነ ገብነት ከበቁት ኢትዮጵያ በቀል ፊልሞች ውስጥ በሲዳማ ክልል የባህል ቱሪዝምና ስፖርት ቢሮ አማካይነት አፊኒ በሚል ስያሜ የተዘጋጀው የአንድ ሰዓት ካርባ ደቂቃ ፊልም ነው። በያዝነው ሳምንት በሀገረ አሜሪካ ለሃያ አንደኛ ጊዜ በሚካሄደው ዓመታዊው የኒውስ አፍሪካን ፊልም ፌስቲቫል ላይ ተመርጦ ቀርቧል። ይህንኑ አስባብ አድርገን ከሲዳማ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጎ አገኘው ጋር ተነጋግረናል። መነሻችን የአፊኒ ቃለ ትርጓሜ ምን ማለት ነው? የፊልሙ አንኳር ጭብጦችስ ምንድን ናቸው በሚል ነው የአቶ ጃጎ ምላሽ እንዲህ ነው እጅግ በጣም አድርጌ አመሰግናለሁ እንደምታውቀው ሀገራችን ኢትዮጵያ በብዛነት ውስጥ በተለይም የአብሮነት የመተሳሰብ መገለጫ የሆኑ እሴቶች የድንቅ ባህል የሃይማኖት የቋንቋ እንዲሁም የታሪክ ጭምር ባለቤት ሀገር መሆኗ ይታወቃል ከነዚህም በዩኔስኮ የተመዘገቡ የሚዳስሱ እና የማይዳስሱም ቅርሶች ባለቤት ሀገር ነች። ሀገራችን ኢትዮጵያ የሲዳማ ዘመን መለወጫ የሆነውም የፊቼ ጨምበላላ ለአብነት ከሚጠቀሱ ድንቅ እሴቶች መካከል ነው። ይህ ድንቅ ሀገርም ሀገር በቀል እውቀቶችን በዘርፍ ብዙ መንገድ ላይ ጥቅም ላይ የሚታውል ሀገር ናት። ሀገር በቀል እውቀቶች ባህላዊ የግጭት አፈታት ስርአቶች ተጠቃሾች ናቸው። ከእነዚህ መካከል አሽኒ የሲዳማ ሕዝብ ለዘመናት ተንከባክቦ ያቆየው ኢትዮጵያ ካሏት ከብዙዎች ሀገር በቀል እሴቶች ውስጥ ተጠቃሽ ነው። አፍኒ ሲባል በስዳማ ማህበረሰብ ዘንድ ግጭት የሚፈታበት ድንቅ ባህላዊ እሴትና ጥበብ ነው። ይህ ጥበብ አሳታፊና ዲሞክራሲያዊ መሪዎችን ተከትሎ እርቅን በማውረድ ሰላምን በማስፈን ቁልፍ የግጭት መፍቻ መሳሪያ ሆኖም ያገለግላል። የግጭት መፍቻ ብቻም ሳይሆን ግጭቶች እንዳይከሰቱም በማስጠንቀቅ ጥረ ቃሉ ሰማችሁ ወይ አይነት ነው። ሲሞታ እንደማሰማት ነው። አንድ ሰው የሆነ ነገር ብደርስበት ያንን መልሶ በበቀል ወይም አጸፋ ከመስጠት ይልቅ በእድመው ከፍ ላለ ሰው ወይም በጠገቡ ላለ ሰው ሲሞታ የሚያሰማበት የሚያሳትፍበት ያ ደግሞ ማሳተፉ ግጭቶችን በማብረድ ቁጣን በማብረድ የነበረውን ስሜት በማቀዝቀዝ ለሰላም ለእርቅ እድል የሚሰጥበትም ጭምር ነው። እና እብን እንደ ግጭት መፍቻም ግጭቶችን ቀድሞ ከመከላከልም አኳያ ልንጠቀምበት እንችላለን እና በዚህ ውስጥ አሳታፊነት ዲሞክራሲያዊ መሪሆች አሉ። በዋናነት ቁልፍ ተዋናይ እና ሚና የሚጫወተው እዛ የሚኖሩ በተለይም የጭሜሳዎች ሶንጎ ጭሜሳ ማለት የበቁ አረጋውያን በማህበረሰቡ ዘንድ ትልቅ ከበሬታ፣ ተሰምነት ያላቸው በጥላ ስር ተቀምጠው የሚመክሩበት፣ ችግሮቹን የሚፈቱበት በጣም የሰከነ ስርዓት ነው እና ሶንጎ ነው የሚባለው። ሶንጎ ደግሞ የሚመራው እዛ በእድሜው ሊሆን ይችላል ባለው በማህበራዊ ስልጣኑና ተደማጭነቱ ሊሆን ይችላል። በዛ እየተመራ ግጭቶችን ለመፍታት የሚጠቀሙበት ስርዓት ነው። በዚህ ውስጥ ማዕከሉ ደግሞ ሀቅን እውነትን በማፈላለግ ትክክለኛ ፍትህ፣ ትክክለኛ እርቅ ለመውረድ የሚደረግ ጥረትና እና በተለይም ፍትህ፣ ትክክለኛ ፍትህ እንዲሰፍን አባቶች የበኩላቸውን ሚና የሚጫወቱበት ስርዓት በስዳማ ሕዝብ ዘንድ ከጥንት ዘመን ጀምሮ እስካሁን ድረስ በየእለቱ በማህበራዊ ሕይወቱ በእንቅስቃሴው ማህበረሰቡ የሚጠቀምበት አፍኒ የሚባል ስርዓት ነው እና እንግዲህ አፍኒ ማለት ከብዙ በጥቂቱ የሀገር በቀል እውቀት ልንለው እንችላለን። ሀላሌን፣ ሀቅን ውሸት የሚባል ነገር ሽንገላ የሚባል ነገር ሳይኖርበት ከሰዎች ፍላጎት፣ አመለካከት፣ ስነ ምግባር፣ ስምምነት ውጪ ያለ ተፈጥሮዊም እውነት ምንም የማይተገበርበት በሀሰት መከራከር የማይፈቀድበት እውነተኛና ትክክለኛ የሆነ ግጭቱን የሚፈታበት እርቅን የሚያወርድበት ድንቅ ሴት ነው። ሀያ አንደኛው የኒውስ አፍሪካን ፊልም ፌስቲቫል ላይ አፊኒ ተሳትፎ ወይም ሚናው ምንድን ነው? በፌስቲቫሉ ወቅት አፊኒ ለህዝብ ወይም ለዛ አካባቢ ላሉ ተመልካቾች የሚቀርበው በምን መልኩ ነው? በጣም አመሰግናለሁ። ፊልሙን የባህል ቱሪዝም እና ስፖርት ቢሮ ፋይናንስ በማድረግ ቴክኒካዊ ድጋፎችን የባህል፣ የቋንቋ፣ የታሪክ ባለሙያዎችን በማሰማራት ድርሰቱ እንዲገመገም በማድረግ የአፍን ሴቶችን በጠበቀ መልኩ መሰራት አለመሰራቱን በበላይነት ተከታትሎ ያሰራው ፊልም ነው። ይህ ፊልም ከተጠናቀቀ በኋላ ፊልሙ የሚመራበትን ራሱን የቻለ አሰራር ነው የተዘረጋለት። የሲዳማ ልማት ማህበር በተለይም ዛታሪያን ዳይሬክተሩ ማለት ነው መልቲ ሜዲያ አለ። ሌላኛው ተቋም ደግሞ ሀበሻ ቪዩ ነው። እና በአጠቃላይ እነዚህ ሰንሰለቶች እንደተጠበቁ ነው። በሀበሻ ቪዩ አቅራቢነት ነው ላይ አንደኛው ኒው አፍሪካን ፊልም ፌስቲቫል እንዲቀርብ የተደረገው፣ እና ፊልሙን አፕላይ ሲያደርጉ ፊልሙ በመወዳደር ነው እንግዲህ ኦፊሻሊ ነው ሰለክት የተደረገው አፊኒ እዚህ ተቋሙ አይቶ ገምግሞ ከማርች አስራ አራት እስከ ሀያ ሰባት በሚካ በእነዚህ የተለያዩ ከአፍሪካ ሀገራት የተሰባሰቡ ፊልሞች በሚታዩበት አፊኒ እንግዲህ የመቅረብ እድል ነው ያገኘው። ባለፈው ቅዳሜ ዕለት ፊልሙ ቀርቧል። በአፍሪካን ፊልም ኢንስቲትዩት የቲያትር እና የባህል ማዕከል በሆነው ሲኒማ ቤት ነው የታየው። እኛም ታድመን ነበር ነበርንበት እዚያው። በጣም ጥሩ ጊዜ ነው የነበረው። የሚመስጥ ታሪክ እንደነበር ፊልሙን ያዩ ተመስጠው ያዩ ለሀገራችን ለዓለም መትረፍ የሚችል ድንቅ እሴት ሀገር በቀል እውቀት መሆኑን ግብረመልስ የሰጡበት ነው እና በጣም ድንቅ ነው። ከዚህ መነሻ ነው በድጋሚ አሁን ነገ ማክሰኞ እንድታይም ከምሽቱ አንድ ሰዓት የተፈለገው እና በጣም አስደናቂ ነው ነበረው ፊልሙን በእርግጥ ሲሰራ አንደኛ እሴቱ ለህዝብ ለማንኛውም ለነጩም ለጥቁሩም እውነተኛ ፍትህና እርቅ ሰላምን ለሚፈልግ በጣም ጠቃሚ በመሆኑ ሁለተኛ ደረጃ ደግሞ ደረጃውን በጠበቀ መልኩ ነው ፊልሙ ከቀረጻው እንበለው፣ ኪነጥበብ ወይም ባለሙያዎችን አመራረጥ በሀገራችን እውቅ የሆኑ ስምጥር የሆኑ ድንቅ አርቲስቶች የተወኑበት ነው። ሆነው ነው የተወኑት። እነሱም ስዳሚኛ መናገር ባለባቸው ቦታ በመናገር የማህበረሰቡን አኗኗር በመጋራት ኖረው ቆይተው ያንን ነው በሙያቸው ለመግለጽ ጥረት ያደረጉት እና በጣም የተሳካ እና ደረጃውን የጠበቀ ፊልም የነበረው እና የተመልካቹም ሀሳብና አስተያየት ፊድባክ በጣም ድንቅ ነው ነበረው አሁን አፊኒ ድንቅ ሀገራዊ ባህላዊ እሴት ሀገር በቀል እውቀት እንደሆነ አንስተዋል። ከአፍሪካም ከኢትዮጵያም አልፎ በዓለም አቀፍ ደረጃም ቢሆን ለችግር አፈታቶች አንዱ ትልቅ አስተዋጽኦ ሊያበረክትን እንደሚችል አታዮች ወይም ግብረ ምላሾችን አግኝታችኋል? በዛም ከታዳሚዎች እንዲሁ እና ይሄ ፊልም ከፌስቲቫሉ በኋላስ ኢትዮጵያ ውስጥ ላሉት ሌሎች ታዳሚዎች በመላ ሀገሪቱ ሊታይ የሚችልበት በባህር ማዶም እንዲሁ ኢትዮጵያውያን ባሉበት ስፍራዎች ሁሉ አውስትራሊያን ጨምሮ ማሳየት የሚቻለው በምንም መልክ ይሆናል? በተለይ አሁን ኢትዮጵያ ሀገራችን ባለችበት ሁኔታ ውስጥ የዚህ አይነቱ ሀገር በቀል እውቀትና የግጭት አፍታት ብልሃት እጅጉን በጣም አስፈላጊ ሆኖ የሚገኝበት ጊዜ ነውና ይህንን እውቀት በማጋራት ባህሉንና ሴቶቹን በማስፋፋት ረገድ ምን ታስበዋል? በጣም አመሰግናለሁ። ፊልሙ ለህዝብ ለእይታ የቀረበው ስዳማ ብሔራዊ ክልላዊ መንግስት ክቡር አቶ ደስታ ለዳሞ በተገኙበት በሁለት ሺህ አስራ ስድስት የካቲት ዘጠኝ ነው የተመረቀው። ከፍተኛ መንግስት ኃላፊዎች፣ የዘርፉ ባለሙያዎች በተገኙበት በስዳማ ባህል አዳራሽ ተመርቀዋል። ወደ አንድ አመት ያክል ነው ያስቆጠር ነው እና ፊልሙ ለህዝብ የሚደርስበትን ስርዓት ከዛ በኋላ ነው የዘረገ ነው። እሱን ስንዘረጋ በአዲስ አበባ ባሉ ሲኒማ ቤቶች ባለፈው ክረምት በተገቢው የመታየት እድል አግኝቶ ነበር። አለም ሲኒማ ቤቶች በተደጋጋሚ ከፍተኛ የሆኑ በሀገራችን አርቲስቶች፣ ኮሜዲያን በጣም አስተያየት የሰጡበት ስለዚህ ፊልም የጻፉበት ለሀገራችን ፍቱን መድኃኒት መሆን ይችላል። በሀገራችን ለምሳሌ ብሔራዊ የእርቅ እና ምክክር ኮሚሽንም ስራዎችን፣ ተግባራትን ማገዝ የሚችል በዚህ የስዳማ አፍኔ ብቻ ሳይሆን ለምሳሌ በሌሎች ወንድም ህዝቦች ጋር ያለው የግጭት መፍቻ ስርዓቱ ድል የሆኑ ማህበራዊ እሴቶቻችንን እነዛ አውጥተን ማስተዋወቅ ከቻል መጠቀምም መኖርም ከቻል ሀገራችን የምትፈልገውን ዘላቂ ሰላም፣ ልማት፣ እድገት ማምጣት እና ማረጋገጥ እንደሚቻል ነው። ያንም የነበረው ግብረ መልስ አዲስ አበባ ባሉ ሲኒማ ቤቶች በስፋት ለማሳየት ተሞክሯል። እዛ ከታየ በኋላ ነው ወደ ባህር ማዶ የተሸጋገረው ለምሳሌ የሶስተኛ ሀገር ነው በማልታ ለመጀመሪያ ጊዜ በተደረገው ፊልም ፌስቲቫል ላይ ተሳትፏል እንግሊዝ ለንደን ላይ ለአምስተኛ ጊዜ በሚካሄደው በፊልም ፌስቲቫል ላይ ተሳትፏል በሶስተኛ ደረጃ አሁን በአሜሪካን ዋሽንግተን ዲሲ በተለይም ሜሪላንድ በሚገኘው ሲልቨር ስፕሪንግ ኒውስ አፍሪካን ፊልም ፌስቲቫል ለሀያ አንደኛ ዙር በተደረገው ፊልም ፌስቲቫል ላይ አፍኒ ተመርጦ የመታየት እድል አግኝተዋል። እንደ እግዚአብሔር ፍቃድ ደግሞ በቀጣዩ ግንቦት አካባቢ በፈረንሳይ ፓሪስ በሚደረገው ፊልም ፌስቲቫል ላይ ይሄ ፊልም አሸንፏል። ስለዚህ እንዲህ እንዲህ እያለ በአውሮፓ ባሉ ሀገራት፣ በአውስትራሊያም፣ በደቡብ አፍሪካ እነዚህ ውጥኖች አሉ። በተለይ ሀበሻ ቢዩ ጥሩ እንቅስቃሴ ነው እያደረገ ያለው። በዚህ አጋጣሚ የሀበሻ ቢዩ መስራች እና ስራ አስኪያጅ ወይዘሮ ትግስት ተከበደንም የስታፋቸውንም ማመስገን ፈልጋለሁ እና ጥሩ የኢትዮጵያ ፊልሞች ባለም አቀፍ ደረጃ እንድተዋወቁ የፊልም ኢንዳስትሪው እንድነቃቃ የበኩላቸውን ሚና እየተጫወቱ ነው እና በዚያ ከታኝ እስጋና የድረሳቸው ይሄን ነው እንቅስቃሴ እያደረግን ያለ ነው እና ይሄን ማስተዋወቅ አንድ ነገር ነው። ይሄን ተጠቅመን ደግሞ ያው በፊልም ደረጃ ብቻ ሳይሆን፣ በህትመት በተለያዩ ሁኔታዎች እነዚህ ሴቶችን በስፋት እያስተዋወቅ ነው እና እንቀጥልበታለን። እቅዶች አሉ። ፊልሙ በሂደት ላይ ነው ያለው እና ዞሮ ዞሮ የሀገራችን ህዝብ እንዲያይ እድሉን ሰተናል። በቂ ነው ብሎ መውሰድ አይቻልም። ለምሳሌ የኢትዮጵያ አስራ ዘጠነኛ ፊልም ፌስቲቫል ላይም ቀርቦ ነበር። አርቲስቶችም ተወዳዳሪ ሆነው ከዚህ ግሩም ተሸላሚ ነው የነበረው እና ይህ ሂደቱን እያየን እየገመገምን የምንቀጥል ነው የሚሆነው። እንደሚታወቀው ኢትዮጵያ የተለያዩ ባህላዊ ሀብት ባለቤት ነች። ሲዳማ ባህል አንዱ ከዛ ውስጥ ተጠቃሽ ነው። ሲዳማ የባህላዊ ቱሪዝም ስፖርት ቢሮ በተለይ ሲዳማን ባህል ከማስፋፋት በተቀረው የኢትዮጵያ አካል ውስጥ ከማስተዋወቅ አኳያና እንደዚሁም ባህሉን አስጠብቆ አቆይቶ ለሚቀጥለው ትውልድ ለማስተላለፍ እስካሁን ምን የከወናቸው አንኳር ተግባራት አሉ? ከአፊኒን ባሻገር ለወደፊትስ ባጭርና በረጅም ጊዜ ውስጥ ምን ወጥኗል? እጅግ በጣም አድርጌ ነው የማመሰግነው። በስፋት ነው ስንሰራ የቆየ ነው። ለምሳሌ የዓለም አቀፍ ቅርስ የሆነው የስዳማ ሕዝብ የዘመን መለወጫ የሆነው ፍቼ ጫምበላላ በዓል ዘንድሮ በተባበሩት መንግስታት በባህል በትምህርትና በሳይንስ ተቋም በምህጻረ ቃሉ ዩኔስኮ ከተመዘገበ የፍቼ ጫምበላላ በዓል አስረኛ ዓመቱን ይዟል። የፍቼ ጫምበላላ በዓል በውስጡ በጣም ሰፋፊ እሴቶችን ለማህበረሰቡ፣ ለህዝቡ ጠቃሚ እውነቶችን የያዘ ክብረ በዓል ነው። በጣም አቃፊ የሆነ በመቻቻል ህዝቦች በጋራ የሚያከብሩት ክብረ በዓል መሆኑ ይታወቃል። ይህ ክብረ በዓል ሀገራዊ ሀብቶቻችን ማሳየት የሚችል ድልብ፣ ማህበራዊ እሴቶቻችንን ማሳየት የሚችል በሀገር በቀል እውቀት ቀን መቁጠር፣ ሳምንት መቁጠር፣ ዘመንን መለወጥ መቻል አባቶች ለምሳሌ የባህላዊ አስትሮኖሚስት ብንል ማጋነን አይሆንም። ያ እንዲተዋወቅ ያ በዩኔስኮ እንዲሰነድ። ያንን ስራ ላለፉት ዓመታት የተሰራ ስራም ቢሆን ያንን በማስተዋወቅ ቀጥለንበታል። ለምሳሌ ቼ ጨምበላላ ሲዳማ አካባቢ ብቻ ይከበር የነበረው በሀገር ደረጃ አዲስ አበባ፣ አሁን ባለንበት በዋሽንግተን ዲሲ፣ በተለያዩ እስቴቶች፣ በካናዳ፣ በአውሮፓ፣ በተለያዩ ሀገራት የዛ የማህበረሰቡ ተወላጆች ባሉበት ኢትዮጵያውያንና ትውልደ ኢትዮጵያውያንን በማስተባበር እሴቱን በማሳየት እያከበሩ ነው የሚገኙት። እና ይህን እንደ አንድ ትልቅ ነገር መውሰድ እንችላለን። በዛ ውስጥ ትልልቅ ባህላዊ ፓኬጆች አሉ። እሱ እየተከበረ ነው፣ እየተሰራ ነው፣ በጣም እያስተዋወቅን ነው። በዚህም ረገድ ሌላኛው ደግሞ ጎልቶ የሚመጣው በፊልም እየሄድን ያለ ነው ነው ክነጥበቡን ተጠቅመን ባህሉን ማስተዋወቅ። ለምሳሌ አፊኒ ፊልም የግጭት መፍቻ፣ የግጭት ቅድመ መከላከል የሚደረግበት እሴት ይሁን እንጂ ቅሉ በውስጡ ትልልቅ ነገሮችን እግረ መንገዱን የዳሰሳቸው አሉ። ስለዚህ አጠቃላይ ሲዳማን እንወቅ ከተባለ በአፍኔ ውስጥ ያሉ በአንድ ሰዓት ከአርባ ደቂቃ ውስጥ ባሉት እንቅስቃሴዎች ውስጥ አጠቃላይ የማህበረሰቡን የአኗኗር ዘይቤ፣ የአመጋገብ ስርዓት፣ የአጋጌጥ ስርዓት፣ የደስታን ሀዘኑን የሚገልጽባቸውን ክዋኔዎችን በዝርዝር የሚዳስስበት ፊልም እንደሆነ ይታወቃልና ፊልሙን እንደ አንድ አጋጣሚ ነው ወሰድ ነው። ላለፉት ሁለት ሶስት ዓመታት በጣም ብዙ ጉልበት፣ ፋይናንስ፣ ትኩረት የጠየቀ በመሆኑ ያንን ለማድረግ ፊልም እንደሚባለው እንደ ተራ ዶክመንት ሳይሆን ትልቅ ውጤት ያየንበትና ትልልቅ የህዝቡ እሴት ውስጥ የታጨቅበት መሆኑን ማየት ነው የቻል ነው። እና ፊልሙን አንድ አጋጣሚ ወስድ ነዋል። ሌላኛው ደግሞ ከዛ ከአፍኒ ፊልም ቀጥሎ የስዳማ የሰላምታ ስጣት ወግ የሆነው ዳኤ ቡሹ የተሰኘ በሀገራችን ኢትዮጵያ በዘጠነኛ ሺህ ስትኮም ድራማ የምናውቃቸው አርቲስቶች የተሳተፉበት የስዳማም አርቲስቶች ከአካባቢው ተሳታፊ የሆኑበት አጭር ፊልም ከአንድ ወር በፊት ተመርቋል። ለህዝብ አሁን ላይ እይታ ሊቀርብ ነው ያለው። በዛ ውስጥም ባህሉን ለማስተዋወቅ ነው ጥረት እያደረግን ያለ ነው እና እነዚህና መሰሎቹን ባህልን ለማስተዋወቅ በተለይ የህዝቡን እሴት ለመግለጥ ጠቃሚ እሴቶችን ለማውጣት ጎልቶ እንዲወጡ ለማድረግ በፊልም ኢንዳስትሪው በልዩ ትኩረት ነው እየተሰራ ያለው። እንደ ቢሮም እንደ ክልል መንግስትም ትኩረት ተሰጥተዋል። ሌሎች በፊልም ባህልን የማስታወቅ አካባቢውን የማስታወቅ እሴቶቹን የማስተዋወቅ ስራ በስፋት የተጠቀምንበት ስትራቴጂ ነው ብሎ መውሰድ ይቻላል። ይሄ እንደ ቁልፍ ተግባር ነው የምናየው። ሌላኛው ደግሞ የባህል ፌስቲቫልና ኤግዚቢሽን በየዓመቱ እናካሂዳለን። ከየአካባቢው ከስዳማ አካባቢዎች የባህል የቅርስ ተንቀሳቃሽ ቅርሶች ክንጥበብ ባህላዊ አልባሳት የሚዳሰሱና የማይዳሰሱ የህዝቡ ታሪካዊ እና ባህላዊ የሆኑ እሴቶች እንዲተዋወቁ ያንን ስራ ሰርተናል። ዘንድሮ ለአራተኛ ጊዜ የባህልና የባህል ኤግዚቢሽንና ፌስቲቫል አካሂደናል። ባለፈው በየዓመቱን ጠብቅ ነው የምናካሄደው በጣም ግዙፍ ፕሮግራም ከየክልሎቹ ከፌዴራልም ሆነ ከፍተኛ ጉዳዩ የሚመለከታቸው የስራ ኃላፊዎች በተገኙበት ያንን እያደረግን በሚዲያዎች እያስጎበኘን ሚዲያዎቹ ደግሞ ያንን በመሰነድ የሚያሰራጩበት የሚያስተዋውቁበት ድል እየፈጠርን ነው። አንዱ ጋር የሌለው ሌላ ጋር ካለው ደግሞ ልምድ የሚቀስምበት ያንን ስራዎችን እየሰራን ቆይተናል። በክልል አቀፍ ያ ደግሞ በሀገር ደረጃ አድጎ ብን። አሁን መጋብት አስራ አንድ አካባቢ የምስራቅ አፍሪካ የባህልና የኪነ ጥበብ ፌስቲቫል ላይ ለመሳተፍ ዝግጅቱን ጨርሰናልና ለሁለተኛ ጊዜ ነው እየተካሄደ ያለው። ወደ ዘጠኝ የሚሆኑ የምስራቅ አፍሪካ ሀገራት የሚሳተፉበት ነው። እንደዚህ እያን እንግዲህ ማስታወቁን እቀጥለንበታል ጥሩ ውጤትም እያገኘንበት ነው እና ባህሉን በዚህ መንገድ ነው እያስተዋወቅን ያለ ነው። ሌላኛው በጽሁፍ በዶክመንተሪ በፊልም በመሰነድ እነዚህ በፌስቲቫሎች የማስታወቁ ስራ ሕዝቦች ማህበራዊ መስተጋብር እንድጠናክር በሌሎች ወንድም ሕዝቦች ፌስቲቫል ላይ በመሳተፍ ባህሉን ማስተዋወቅ ከዛም መማር ያንን እያደረግን ጥሩ ውጤት እያየንበት ነው እና ባህል ልማቱ ላይ በደንብ እየድንበት ነው። መልካም። አቶ ጃጎ አገኘው የሲዳማ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊ፣ በሀያ አንደኛው የኒውስ አፍሪካን ፊልም ፌስቲቫል ላይ መልካም ስኬት እንዲገጥማችሁ እንመኛለን ስለ ቃለ እናመሰግናለን። እናም በጣም አርጌ አመሰግናለሁ። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ